አንድነት ለዲሞክራሲና ለፍትህ ፓርቲ የቁጫ ሕዝብ ባነሳቸው የወቅቱ ጥያቄዎች ሳቢያ ከሺህ በላይ ሰዎች በተለያዩ ስፍራዎች መታሰራቸውን ይፋ አድርጓል። የአንድ ሰው ሕይወት ማለፉንም አረጋግጧል። የደረሰው ጉዳት በነጻ አካል እንዲታይም ጠይቋል። መለስካቸው አማህ ነው ከአዲስ አበባ ዝርዝሩን የላከው። አንድነት ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ባሰራጨው ጽሑፍ እንዳስታወቀው ካለፈው ዓመት መጨረሻ አካባቢ ጀምሮ በደቡብ ክልል በጋሞ ዞን በቁጫ ወረዳ ህዝብና ነዋሪዎች ላይ እንደተፈጸመ በተለያዩ የመገናኛ ብዙኃን እየተነገረ የሚገኘው እስራት፣ ስደት፣ ወከባና እንግልት እንዲሁም ሞት ለማጣራትና የፖለቲካ አቋም ለመያዝ የሚያስችል ጥናት ለማድረግ ወደ ስፍራው አንድ ቡድን መላኩን ይናገራል። ቡድኑ የተመራውም በፓርቲው ከፍተኛ የአመራር አባል መሆኑን መግለጫው ያስረዳል። የቡድኑ የመስክ ጉብኝት እንዳረጋገጠው ከሆነ በተለይ ከሰኔ ወር 2005 ዓ.ም ጀምሮ የሕዝቡ ብሶት እየተባባሰ በመምጣቱ የተቃውሞ እርምጃዎችን እንደወሰደ ይጠቁሟል። መንግሥትም ያልተመጣጠነ የኃይል እርምጃ እንደወሰደ መግለጫው ያትታል። የፓርቲው የብሔራዊ ምክር ቤት ጸሐፊ አቶ ትዕግስቱ አወሉ እንዲህ ገልጸውታል። 1015 የሚሆኑ ሰዎች በወረዳው ፖሊስ ጣቢያ በአርባ ምንጭና በጨንቻ ወህኒ ቤቶች መታሰራቸው፣ አቶ ዛራ ዛላ የተባሉ የሁለት ልጆች አባት ህዳር 14 ቀን 2006 ኮዶኮኖ ቀበሌ ውስጥ በጥይት ተመተው መሞታቸው፣ ሰውየው በጥይት ሲሞቱ በቦታው የወረዳው አስተዳዳሪ አቶ ሶጋት ሳንጋ አቶ አሸብር ደምሴ የገዢው ፓርቲ ወረዳው የድርጅት ጉዳይ ኃላፊ እና አቶ አያኖ መሰና የወረዳው የጸጥታ ኃላፊ መኖራቸው ደግሞ የመንግስት ኃላፊዎችን ተባባሪ ወይንም አስተኳሽ ያደርጋቸዋል። በጋዜጣዊ መግለጫው ላይ የተሳተፉት የአንድነት ለዴሞክራሲና ለፍትህ ፓርቲ የደቡብ ቀጠና ኃላፊና የድርጅት ጉዳይ ምክትል ኃላፊ አቶ ዳንኤል ሽበሺ በበኩላቸው የመስክ ጉብኝቱ ከተከናወነ በኋላ ተፈጽመዋል ያሉትን አብራርተዋል። አሁኑ ሰዓት አሁን ከነጋ የራሱ ሰባ ስድስት ሰው እንደታሰር ሰምቻለሁ። ከነጋ ዛሬ ዛሬ አሁን ከየቀበ በቀበሌ አሁን እነዚህ ወንድሞች ከተማሪያ ያለውን ነገር ነው አይቶ የመጡት ይመስለኛል። እኔ ደግሞ በየገጠሩ ሰንተሪያ የሚባል ነገር አለ። ሰው የማይደርስበት ጋዜጠኛ የማይደርስበት ሰብዓዊ መብቶች የማይደርሱበት በጣም ታች ወደ ጅማ መስመር ኦሞ ወንዝ አካባቢ ያለ እዛ ላይ ለብቻ እስር ቤት ማንም የማይደርስበት እዛ ህዝብ ታጉሮ እየተቀጠቀጠ ያለበት ሁኔታ አለ። የፓርቲው ብሔራዊ ምክር ቤት የቡድኑን የመስክ ጉብኝት ዘገባ ከመረመረ በኋላም ሰባት የፖለቲካ አቋም ውሳኔዎችን አስተላልፏል። ከእነዚህ የአቋም ነጥቦች አንዱን አቶ ትዕግስቱ አወሉ እንዲህ አንብበውት ነበረ። በቁጫ ህዝብ ላይ እየደረሰ ያለው የሰብአዊ መብት ረገጣ በአስቸኳይ እንዲቆምና ስለደረሰው ሰብአዊና ቁሳዊ ጉዳት በገለልተኛ ወገን እንዲጣራ የህዝብ ተወካዮች ምክር ቤት እንዲወስን። ከዚህም ሌላ መግለጫው እንዳመለከተው ቁሳዊና ስነ ልቦናዊ ጉዳት የደረሰባቸው ዜጎች የሞራል ካሳ እንዲከፈላቸው፣ በዜጎች ላይ ጉዳት ያደረሱ ግለሰቦች ለህግ እንዲቀርቡና ይህ ሁኔታ የማይሻሻል ከሆነ መዋቅሩን በመጠቀም በከፍተኛ ሰላማዊ ሰልፍ ህዝባዊ ተቃውሞ ፓርቲው በአካባቢው እንደሚጠራ አስታውቋል። ቪኦኤ በቁጫ የተከሰተውን ችግር አስመልክቶ አያሌ ዘገባዎችን እንዳቀረበ ይታወሳል። በመንግስት በኩል ችግሩን በተመለከተ ያለውን ሁኔታ እንዲያብራሩልን የወረዳውን አስተዳዳሪ አቶ ሰውጋት ሳንታን በተደጋጋሚ ብንጠይቅም በአካል መታችሁ ካላናገራችሁኝ ምንም ማብራሪያ አልሰጥም ማለታቸውም አይዘነጋም። አንድነት ዴሞክራሲና ለፍትህ ፓርቲ ከታሳስ 19 እስከ 20 2006 ዓ.ም የሚዘልቅ ጠቅላላ ጉባኤውን እንደሚያካሄድና አያሌ ስትራቴጂያዊ ውሳኔዎችን ያሳልፋል ተብሎ እንደሚጠበቅ በመግለጫው ተመልክቷል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ